የኦሮሚያና የሶማሌ ብሔራዊ ክልሎች በሚዋሰኑባቸው አካባቢዎች የተቀሰቀሱት ግጭቶች ወደ ቦረናና ባሌ ዞኖች ተዛምተዋል። ዛሬ በቦረና ዞን ጫሙኬ የተባለ ቀበሌ በተቀሰቀሰ ግጭት የሰዎች ሕይወት መጥፋቱን የኦሮሚያ ክልል የመንግስት ጉዳዮች ኮሚኒኬሽን ቢሮ ኃላፊ አቶ አዲሱ አረጋ ለዶይቸ ቨለ ተናግረዋል። አቶ አዲሱ እንደሚሉት ድንበር የተሻገሩ ታጣቂዎች ከዚህ ቀደም የተደረሰ ስምምነትን በመጣስ የሶማሌ ክልልን ሰንደቅ ዓላማ በአካባቢው አውለብልበዋል። በዛሬው እለት ቦረና ዞን ሞያሌ ከተማ ጫሙክ የሚባል ቀበሌ አለ። የኦሮሚያ አስተዳደር ክልል ውስጥ የሚገኝ ቀበሌ ነው። እዛ ቀበሌ ከዚህ በፊት የሶማሌ ክልል መንግስት ትክክል ባልሆነ መንገድ የመንግስት ፕሮጀክትን ለመገንባት እዛ አካባቢ ስራ አስጀምሮ ነው የነበረው። ያ ስራ ትክክለኛ እንዳልሆነ ግንባታ ስራ የተጀመረው የኦሮሚያ የአስተዳደር ወሰን ውስጥ እንደሆነ ውይይት ተደርጎ ያ የግንባታ ስራ እንዲቋረጥ ተደርጎ ከተቋረጠ ቆይተዋል። ትናንትና የተደረገው ምንድን ነው? የተደረገውን ስምምነት በመተላለፍ ከሶማሌ ክልል የመጡ የታጠቁ ኃይሎች እዛ አካባቢ ላይ የሶማሌ ክልልን ሰንደቅ ዓላማ የማውለብለብ ነገር ነው ያደረጉት። ከዛ ባለፈም ዛሬ ጠዋት ከንጋቱ አስራ አንድ ሰዓት አካባቢ እንዲሁ ተኩስ በመክፈት ግጭት ተከስተዋል። ሞያሌ ዛሬ የተከሰተው ግጭት በጣም ከፍተኛ ነው ሊባል የሚችል ነው። በሰው ሕይወትና በአካል ላይም ጉዳት እንደደረሰ ነው ሪፖርት እየመጣ ያለው። ግጭቱም ሙሉ በሙሉ ስላልበረደ ምን ያክል ሰው ላይ ጉዳት ደረሰ የሚለውም አላጣራንም፣ ግን በአካል ላይ በሰው ሕይወት ላይ ጉዳት ያደረሰበት ሁኔታ ነው ያለው ማለት ነው። በባሌ ዞን ራይቱ ገልቢ ተብሎ በሚጠራ አካባቢ በተቀሰቀሰ ተመሳሳይ ግጭት አራት ሰዎች ሞተው ሶስት ሰዎች ሳይቆስሉ እንዳልቀረ ማንነታቸውን መግለጽ ያልፈለጉ የአይን ማኝ ይናገራሉ። የአይን ማኙ እንደሚሉት ግጭቱ ከተጋጋለ በኋላ የመከላከያ ሰራዊት አባላት ከጊኒር ከተማ ወደ አካባቢው ሲንቀሳቀሱ ተስተውሏል። አይቱ ገልቢ የሚባል ቦታ ነው። ዛሬ ጠዋት የጀመረ ጦርነት ነው፣ በሁለቱ የድንበር አዋሳኝ ህዝቦች መካከል ጉራ የሚባል ቦታ አለ። እሱን መጥተው ተቆጣጠሩ የሶማሌ ልዩ ፖሊሶች። ከዛም በኋላ እዚህ አካባቢ ያለው የነዋሪው ወደዛ አካባቢ ሄዶ ቦታውን ከተቆጣጠረ በኋላ እንደገና ቀለበት ውስጥ ከተዋቸው ብዙ ሰው እንደገደሉብን ነው የሚነገረው። መረጃ እስካሁን ሶስት የቆሰለ ሰውና አራት የሞተ ሰው እንዳለ እየተወራ ነው። መከላከያም ሰራዊትም አሁን ከጊኒር ከሚባል ከተማ ወደዛ ወደ ግጭት ሰው ወዳለበት ቦታ አሁን ነው ያለፈው መከላከያ። አቶ አዲሱ አረጋ በባሌ ዞን በእርግጥም ግጭት ተቀስቅሶ እንደነበር ለዶይቸ ቨለ አረጋግጠዋል። እርሳቸው እንደሚሉት ሰሞኑን ሰላም አጥታ የሰነበተችው የሚኤሶ ከተማም መረጋጋት እንደ ራቃት ትገኛለች። ባሌ ዞንም እንዲሁ ዛሬ ራይቱ የሚባል ወረዳ አለ ከኢትዮጵያ ሶማሌ ጋር የሚዋሰን ሁለት ቀበሌዎች ላይ ዛሬ ጠዋት ሶስት ሰዓት ላይ እንዲሁ ተኩስ ተከፍቶ በእኛ ክልል በኩል ሶስት ሰዎች ቆስለው የአካባቢው ማህበረሰብ ይህንን ነገር ቶሎ እንዲቆም ያደረገበት ሁኔታ ነው ያለው ማለት ነው። ትናንትናና ዛሬ በምዕራብ አደርጌ በኩል ሜሶ ከተማ ላይ ተኩስ ተከፍቶ የፀጥታ ሁኔታ የደፈረሰበት ሁኔታ ነው ያለው። ባህሌ ዞንም ራይቱ ላይ እንደዚህ ሁለት ቀበሌዎች ላይ ችግሮች ተከስተዋል። እነዚህ ችግሮች እኛ ማግኘት አድርገናል። በትናንትናው ዕለት ሜሶ ከተማ ላይ ማለት ነው ከሶማሌ ክልል ሙሎ ከምትባል ወረዳ የታጠቁ ኃይሎች ተነስተው ሰላማዊ በሆኑ ዜጎች ላይ ተኩስ የከፈቱበት ሁኔታ ነው የነበረው። የሰው አካል ላይ ጉዳት ደርሷል። የቆሰሉ ሰዎች አሉ። ስንት ሰዎች እንደሆኑ ገና ዝርዝሩ እየተጣራ ስለሆነ ዳታ ትንሽ ማንሳት ሊያስቸግረኝ ይችላል። ከአንድ ሺህ በላይ ኪሎ ሜትር እርዝመት ያለው ድንበር የሚዋሰኑት ክልሎች ባለፈው ሚያዝያ ሀያ ዘጠኝ ሁለት ዘጠኝ ዓመተ ምህረት ወሰናቸውን ለመካለል ስምምነት ተፈራርመው ነበር። በተፈረመው ስምምነት መሰረት ከጥቂት ቀበሌዎች በቀር የማካለሉ ስራ እየተጠናቀቀ እንደነበር አቶ አዲሱ ያስታውሳሉ። እርሳቸው እንደሚሉት አሁን የተከሰተው ግጭት የህዝብ ለህዝብ አይደለም። እኛ የአስተዳደር ወሰኖች የህዝቦች ወንድማማችነት የሚረጋገጥበት አብሮነቱ የሚቀጥልበት የአስተዳደር ወሰንን ማካለል ብቻ ሳይሆን ቂ የሆነ ሰላም የሚመጣበትን መንገድ ኤክስትራ ማይል ሄደን እየሰራን ያለነው እንደ ክልል መንግስት በጣም ኃላፊነት በተሞላበት መልኩ ከሚመለከታቸው አካላት ጋር እየተነጋገርን፣ ህዝቡ በአብሮነት የቆየ የኖረ ነው። ግጭቱ የህዝብ ለህዝብ አይደለም ማለት ነው። አሁንም በደንብ ሊሰመርበትና ሊታወቅ የሚገባው በእንደዚህ አይነት አግሬሽኖች በሚደረጉ ትንኮሳዎች የህዝቦች ወንድማማችነት የህዝቦች አብሮነትን ከአሁን በኋላ ችግር ላይ እንዳያወድቅ ጠንክረን ነው የምንሰራው። በዚህ ዘገባ ላይ የሶማሌ ብሔራዊ ክልል የሚሆን የፌዴራል መንግስትን አስተያየት ለማካተት ያደረግነው ጥረት አልተሳካም።